የወልዲያ ዩኒቨርሲቲውን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማኅበራዊ ገጾች እየተስተጋባ መሆኑን አስመልክቶ የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩ ከተጠረጠሩና በእስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። መስፍን አራጌ ዝርዝር አለው። ወልዲያ ዛሬ በሁለት አብይ ጉዳዮች ተወጥራ ነው የዋለችው። ከተማዋን ባጥለቀለቀው የበረሃ አንበጣና ሰሞናዊ ግጭት ተከትሎ በወልዲያ ዩኒቨርሲቲ በተፈጠረው አለመረጋጋት የአንበጣውን መንጋ በተለመደው ባህላዊ ዘዴ ከአካባቢው ማባረር ተችሏል። ወልዲያ ዩኒቨርሲቲ ግን የተለመደውን የመማር ማስተማር ተግባሩን መከወን አልቻለም። በግጭቱ ጉዳት ደርሶባቸው የሕክምና ድጋፍ የሚደረግላቸውን ተማሪዎች ለማናገር ወደ ወልዲያ አጠቃላይ ሆስፒታል ሄጄ ነበር። አንዳንድ አስታማሚ ተማሪዎች ዘገባው የሚፈይድልን ነገር የለም በሚል አስተያየት ለመስጠት ፈቃደኛ አልሆኑም። አንድ ጉዳት የደረሰበት ተማሪ ግን ጥቃቱ እየተፈጸሙ ብሔርን መሰረት አድርጎ ነው ሲል ተናግሯል። ማታ ወደ አንድ ሰዓት ምናምን ስፔስ ወጥቼ ከስፔስ ስመልስ ደግሞ ከልጆቹ ወደ አስር ምናምን ይሆናሉ ስፔስ ይዛ የተማሩበት ቦታ ከዛ እኔ ስመልስ ከመንገድ ላይ ተገናኘ ከነሱ ጋር ማለት ነው። አንዱ ደግሞ በጀርባ በኩል እየተመጣ ከዛ እኔ ሲወርቅ እነሱ ቲቶኝ ሄደኝ ከኔ ጋር የነበረው ደግሞ እሱ እየቀጠቀጡ እየቀጠቀጡ እዛ ወደ ጫካ ወሰዱት ናቸው። አዎ ይታወቃሉ። አይ ይታወቅም። ግን አዎ ግቢ ውስጥ ነው። ግጭቱ ሲነሳ ብሔር ተኮር አልነበረም ያሉት የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ፣ በተለይ መረጋጋትን የሚጠሉ ኃይላት ስለሞቱት ሰዎች ከማዘን ይልቅ ብሔራቸውን በማንሳት ድብቅ አላማቸውን ለማስፈጸም የሚያደርጉት ጥረት ነው ሲሉ ይወቅሳሉ። መጀመሪያ ብሔር ተኮር አልነበረም የነበረው ግጭት። ከዛ በኋላ ነው ወደ ብሄር ተኮል የዞረውና ግጭቱ ሊነሳ የቻለው ማለት ነው። በዚህ መሀል ላይ ለአሁን ሰው ሞተ አይደለም፣ አንድ ሰው ከሞተ ቀጥታ ወደ ብሄር ነው ወደ ማንነቱ፣ ወደ ስሙ መጠሪያው፣ በሰውነቱ ሳይሆን ሰው ሞተ ሳይሆን እየተባለ ያለው ይሄ ብሄር ሞተ፣ ይሄ ብሄር ሞተ፣ ይሄ ብሄር ሞተ ነው እነዚህ ነገሮች ደግሞ ችግሮችን እያባባሱትና ወደ ቀውስ እያመጣ ያለበት ሁኔታ ነው ያለው። ማሰብ ያለብን ሰው ሲሞት ሰው ሞተ የሚለውን አስተሳሰብ ነው እንጂ ወደ ሌላ ነገር ወደ ተቀጥላ ኋላ በመጣ የማንነት ወይም የብሔር ስም አይደለም መሰጠት ያለብን። በወልዲያ ዩኒቨርሲቲ የአካዳሚክ ፕሮግራሞች ኦፊሰር አቶ ሳሙኤል ነጋቴ በዚሁ ላይ አስተያየታቸውን እንዲሰጡኝ ጠይቂያቸው ነበር። በጣም የሚያሳዝኑ የተለያዩ መግለጫዎች እያየ ነው። ብዙ አክቲቪስቶች ችግሩ ከተፈጠረበት ሰዓት ጀምሮ የሚለቀቁ ብዙ ነገሮች አሉ። በጣም የሚያሳዝን ነው ሚቻገር የመጠቀም አካል ያለ እስኪመስል ድረስ ችን ሀገር እዚህ ግቢ ላይ የሚፈጠረው ችግር በግቢው ተወስኖ የሚቀር አለ ወደ ሌሎች የሀገሪቱ ክፍልም እንዲዛምት ና በተለያዩ አካባቢዎች ተማሳይ ችግሮች እንዲነሱ ሌት ተቀን ተግተው የሚሰሩ ብዙ አካላቶች አሉ። የተለያዩ ሀገሮች ላይ የነበሩ በግጭት ጊዜ የታዩ ምስሎች፣ ለምሳሌ ከህንድ ሀገር ከደቡብ አፍሪካ የተወሰዱ ምስሎች ሁሉ እየተለቀቁ እያየ ናቸው ነው እዚህ ዩኒቨርሲቲ ላይ ሁሉ እንደተደረጉ ተደርጎ በሌላ ሀገር የተከሰቱ የጾታ ችግሮች ላይ የተነሱ ፎቶዎችን በመውሰድ በማህበራዊ ሚዲያ በጣም በስፋት እየተሰራጨ ነው ያለው። የወልዲያ ጠቅላላ ሆስፒታል ሜዲካል ዳይሬክተር ዶክተር ተስፋዬ ሙላው ስለ ተማሪዎቹ የህክምና አሰጣጥ ይሄን ብለዋል። ያው ጠቅላላ የተጎዱት ተማሪዎች አስራ አምስት ናቸው። ከአስራ አምስቱ መጀመሪያ ላይ እንደመጡ ሞቶ የመጡ ሁለት አሉ። አንደኛው እዚህ ከደረሰ በኋላ ነው የሞተው። አንደኛው ደግሞ ሞቶ የመጣ ነው። ከሌላ ለአስራ ሶስት ተማሪዎች አሉ። ከአስራ ሶስት ተማሪዎች ውስጥ ግን አንደኛው ነው ከፍተኛ ጉዳት የነበረው። እሱም አሁን በተደረገለት ህክምና በጥሩ ጤንነት ይገኛል። ሌሎቹ ተማሪዎች ግን የነበራቸው የጉዳት መጠን መጠነኛ ሲሆን ታክመው ወዳው መውጣት የሚችሉ የነበረ ቢሆንም፣ ነገር ግን ዩኒቨርሲቲ ላይ ያለው መረጋጋት አስቸጋሪ ስለነበረ እሱ እስከሚስተካከል ለአንድ ቀን ሆስፒታል አሰድረናቸዋል። ካሳደርናቸው በኋላ ዛሬ ረፋድ አካባቢ አምስት ሰዓት አካባቢ ላይ ወደ ቤታቸው እንዲሄዱ አድርገናል። ወደ ዩኒቨርሲቲ እንዲመለሱ አድርገናል። አንድ ሁለት ተማሪዎች ደግሞ ተጨማሪ ህክምና ስለሚያስፈልጋቸው ህክምናቸውን እስከሚጨርሱ እዚሁ እየተከታተልናቸው እንገኛለን። ዛሬም የዩኒቨርሲቲው ያለመረጋጋት ሁኔታዎች ተስተውለውበት ነበር። ዛሬ ከሀገር ሽማግሌዎች ከሃይማኖት አባቶች ጋር ውይይት አካሂደዋል። ከኦሮሞ ተማሪዎች ጋር ይህ ውይይት ስኬታማ አልነበረም። ምክንያቱም እኛ እንሄዳለን ወደ ቤተሰቦቻችን እንቀላቀላለን እንጂ ቆይም የሚል ነበር። የሃይማኖት አባቶችን አስፈላጊውን ጥረት አድርገዋል። እነሱን ለማርገብ ለጊዜው አልተሳካም ውይይቱ። ከዚህ ጋር በተያያዙ ከምሳ በኋላ መልስ የሆነ ግርግር ነበር። ይሄ ግርግር ላይ ምንም አይነት ያደረሰው ጉዳት የለም። ምንም አይነት ቀላልም ሆነ ከባድ የደረሰ ጉዳት የለም። በወቅቱ የጸጥታ ኃይል ችግሩን በቦታው በመድረስ ተቋቁሞታል፣ ተቆጣጥሮታል። ሳሳት አካባቢ ተማሪዎች መካከል መንጫጫት ነገሮች ነበሩ። ተማሪዎች የሚሯሯጡ ነበረ ግቢ ውስጥ ያው ያን ያክል ጉዳት ደረጃ ተማሪዎች ላይ የደረሰ ጉዳት ባይኖርም አካላቶች በመከላከያ ሰራዊትና ፌዴራል ፖሊስ በዶርማቸው አካባቢ በመሄድ እንዲህ አንዳንድ ችግር ለመፍጠር ሲንቀሳቀሱ የነበሩ ተማሪዎችን በማረጋጋት ሂደት ያው አሁንም ዛ ዶርማ አካባቢ ነበር የመጣሁት። ተማሪዎች የደረሰ ጉዳት ባይኖርም የተወሰኑ ጫጫታዎች ነበሩ። ነገር ግን አሁን ያው እየሰማችሁት እንዳሉ እናንተም ያው መረጋጋት አለ። ተማሪዎች በየዶርማቸው ነው ያሉት። ዛሬ የተወሰኑ ተማሪዎችን ለማናገር ጥረት አድርገን ነበረ። ሆስፒታል ሄደን ጉዳቱ የደረሰብን ብሔራችንን መሰረት አድርጎ ነው የሚል አስተያየት አላቸውና ስለዚህ ጉዳይ የሰማችሁት ነገር አለ? በአጠቃላይ ችግሩ እንዴት ነበር ነበር አነሳሱ ምክንያቱ፣ የሚሉትን ነገሮች ያው የሚመለከታቸው የጸጥታ አካላት ከሆነ በማጣራት ላይ ነው ያለ ነው ኳስ አይተው ልጆች ከወጡ በኋላ በመካከላቸው በተፈጠረ አለመግባባት ችግሩ ተፈጠረ የሚል መረጃ ነው ያለን። በሂደት ያው ወደፊት አጣርተም እንደርስበትን የምናሳውቅ ቢሆንም ያው ከብሄር ጋር ነው እኛ አገር ሁሉ ነገር የሚያያዘው። በአሁኑ ሰዓት አበበና ጫላ የሚባሉ ሁለት ተማሪዎች ቢጣሉ አበበና ጫላ ተጣሉ ሳይሆን አበበ አማራ ከሆነ ጫህላ ኦሮሞ ከሆነ አማራና ኦሮሞ ተጣሉ ነው የሚባሉ አበበና ገብረ እግዚአብሔር ቢጣሉ አማራና ትግራይ ተጣሉ የሚባሉ ና ሁሉ ነገር በብሄር የሚመነዘርበት ጊዜ ላይ ስለሆነ ያለ ነው ይህም ከብሄር ጋር ቢያያዝ ብዙ የሚያስገርም አይደለም ነገር ግን እንዲያው የማጣራት የሚጠይቅ ነው። ራሱ ከሁሉም ብሔር የተጎዱ ተማሪዎች አሉ። የቆሰሉ ተማሪዎችም ከተለያዩ ክልል የመጡ ተማሪዎች ናቸው። ስለዚህ በቀጥታ ያው የግጭቱ ዕለት ጀምሮ የብሄር መልክ በማስያዝ ነው ሲራገብ የነበረው ወሬው። ግጭቱ የብሄር ነው ለማለት የሚያስደፍር አይደለም እና እንደ መረጃ ማጣራትን ብናሳውቅ ነው የሚሻለው። አንዳንድ ተማሪዎች ታፍነ የተወሰዱ ተማሪዎች አሉ የሚል ቅሬታ ያሰማሉ። በዚህ ጉዳይ ኮማንደር ሀብታሙ ሲመለሱ ምንም አይነት የታፈነ ተማሪ የለም። በዚህ ከወንጀል ድርጊቱ ጋር ተሳትፈዋል፣ አስተባብረዋል የተባሉ ጥሩ በወንጀል ድርጊት የተጠረጠሩ ሰዎች ብቻ ተማሪዎች ታስረዋል። ከውስጥ ከነበሩት መካከል ታሰሩዋሉ እንጂ የታፈነ የለም። ስም የለም በግልጽ የታሰሩት ሰዎችም በፖሊስ ጣቢያ ነው ታስረው የሚገኙት። ከዛ ውጭ ግን ታፍኗል የሚል አካል ካለ ማን የሚለውን በስም ቢጠቅሱት ማጣራት የሚቻልበት ሁኔታ አለ። በወንጀል ድርጊት ተሳትፈዋል ተብሎ የተጠረጠሩ አስራ ሶስት ሰዎች በቁጥጥር ስር መዋላቸውን ኮማንደሩ ዛሬ ገልጸዋል። በደረሰው ሞትና ጉዳት የተሰማቸውን ሀዘን የገለጹት የወልዲያ ከተማ ከንቲባ አቶ መሐመድ ያሲን በበኩላቸው የከተማዋ ነዋሪ ተጎጂዎችን ወደ ሆስፒታል በመምጣት በምግብ በአልባሳትና በገንዘብ ላደረገው ድጋፍ ምስጋናቸውን ገልጸዋል። ድርጊቱ የከተማዋን የክልሉን ሕዝብ ብሎም ኢትዮጵያን የማይወክል በመሆኑ ነገ በሰላማዊ ሰልፍ ድርጊቱን ለማውገዝ መዘጋጀቱን ጠቁመዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌደኝ ከወልዲያ